የኮሮና ቫይረስን ወረርሽኝ ለመከላከልና ስርጭቱን ለመግታት ዛሬ በደሴ ከተማ የቤት ለቤት አሰሳ ተጀምረዋል። 60 ሺህ ቤቶችን በሚያካትተው አሰሳ 120 ጤና ባለሙያዎች እንዲሁም በጎ ፈቃድ ሰጪዎች ይሳተፉበታል ተብሏል። በሌላ በኩል የደሴ ሪጅናል ላቦራቶሪ ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለው እውቅና አግኝቷል። ላቦራቶሪው በክልሉ ከደሴና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጥ መሆኑን ጠቅሶ፣ መስፍን አራጌ ነው ተከታዩን ያጠናቀረው። የደሴ ከተማ ጤና መምሪያ ኃላፊ አብዱልሐሚድ ይመር እንደገለጹት በቤት ለቤት አሰሳው የልየታ ተግባራት ይከናወናሉ ዋናነት መከላከሉ ላይ አተኩሮ መስራቱ በጣም አዋጭ ነው። ከዚህ ከመከላከል ስራዎች ደግሞ የተጠናከረ የተጠርጣሪዎችን መረጃ መለየት እና አጠቃላይ ሕብረተሰቡ ላይ ግንዛቤውን ማስፋት ነው እና የተጠርጣሪዎችን ልየታ ከሚሰሩበት ውስጥ ደግሞ አንደኛው ሁሉንም አባዋራ ወይም ቤተሰብ በሚባል ደረጃ መለየት ማለት ነው። የሚለዩት እነማን ናቸው? ከውጭ ሀገር፣ የሚሆን ሀገር ውስጥም ይሄ በሽታ ከተከሰተባቸው አካባቢዎች በተለይ የቅርብ ጊዜ ጉዞ ታሪክ ያላቸው እና ከታማሚዎች ጋር የመገናኘት አጋጣሚ የሁለተኛ ንክኪ የሚሆን የሶስተኛ ንክኪ ያላቸው ያላቸውንም ሰዎች ትክክለኛ መረጃ እንዲሰጡ አድርጎ የመለየት ስራ። ሌላው ከኮሮና ጋር የተገናኙ አይነት የህመም ምልክቶች ከመተንፈሻ አካላት ጋር የተያያዙ ካሉባቸው እነዚህን አካላት የመቆጣጠር እና የመከላከል ስራ ይህንን ለማድረግ ነው። ያው በከተማ ደረጃ ከዛሬ ጀምሮ ከሚያዝያ ሀያ ሶስት ድረስ ሁሉንም በከተማችን የሚገኙ ቤቶችን ቤት ለቤት ሂደው ማለት ነው። በዚህም ያው በቂ ኦሪንቴሽን ተሰጥቷቸዋል። እነዚህም የጠቀስኩልህን ሰዎች ካገኙም ተጨማሪ የሙቀት ልኬታና ሌሎች መስፈርቶችን በመጠቀም ለይተው ወደ ለይተው ማቆያ ማዕከል እንዲገቡ መሆን ካለበት እንዲገቡ ይሆናሉ ማለት ነው። በከተማዋ የወሎ ዩኒቨርሲቲን እና ደሴ ጤና ጣቢያን ጨምሮ የተለያዩ ለይቶ ማቆያዎች መዘጋጀታቸው ታውቋል። ከአራት መቶ ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ይህን አይነቱን ውስብስብና ግዙፍ ስራህ እንዴት ሊያከናውኑ ታስበዋል? ከዛሬ በምንሰራቸው የቤት ለቤት የጤና ስራዎች ለምሳሌ የክትባትን የመሰሉ ፖሊዮና የተለያዩ የክትባት ዘመቻዎች ስናካሄድ የሰበሰብነው ልምድ አለ። በምን ያህል ጊዜ እንደምንጨርሳቸው እና ከዛ መነሻ ነው የወሰድነው ለዚህ መቶ ሀያ ጤና I'll ናቸው። የገቡት ወደ ስራ። ከዛ ባለፈ ብዙ በጎ ፈቃደኞች አሉ ከጎን ለጎን የሚያግዙ። የቦሩህ መጀመሪያ ደረጃ ሆስፒታልን መደበኛ ስራውን በማቋረጥ ከዛሬ ጀምሮ የኮሮና ሕክምና ለመስጠት ዝግጅትን አጠናቋል። ይህ በእንዲህ እንዳለ በደሴ ከተማ የሚገኘው የደሴ ሬጅናል ላቦራቶሪ በኢትዮጵያ ማህበረሰብ ጤና ኢንስቲትዩት ባገኘው እውቅና መሰረት የላቦራቶሪ ምርመራ ለመጀመር መዘጋጀቱ ታውቋል። በክልሉ ከባህር ዳርና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጠው የላቦራቶሪ ማዕከል በዋናነት የደሴንና የደቡብ ወሎን በተጨማሪም የምስራ ምስራቅ አካባቢዎችን ይሸፍናል ነው የተባለው። ከኢትዮጵያ ፐብሊክ ሄልት ባለሙያዎችን መጥተው ዚሁ የቆዩት እስከ ዛሬ እና ያንን ዝግጅቱን አጠናቅ በነገ ሁለት ላይ ኦፊሻል ሆኖ ስራ መጀመሩ የሚበሽበርበት ይሆናል ማለት ነው። የዚህ ላቦራቶሪ አገልግሎት መጀመር የሚኖረው ፋይዳ ይሄ በጣም በጣም በጣም በእጅጉ በጣም አስፈላጊ ለእኛ አካባቢ በተለይ ላቦራቶሪ ናሙና ልከን ውጤት እስከመጠበቅ ድረስ ያለውንትን ፈተና ነበር። ለዚህ አካባቢ ማህበረሰብ አጠቃላይ አዲስ አበባ ነበር ሁን ስንልክ የነበረው ስለዚህ፣ ኬዝ እና ተጠርጣሪ እንኳን ቢኖር ዚሁ ላይ ከሆነ ሀያ አራት ሰዓት የምንጠብቅበት ይኖራል። ከዚያ በኋላ በአጋጣሚ ውጤት ፖዘቲቭ የሆነ ሰው ቢገኝ ቶሎ በፍጥነት ውጤቱን ካወቅን በኋላ ኳራንታይን የሚገባው ማህበረሰብ ይነያል ማለት ነው። እስካሁን ባለው ሁኔታ አዲስ አበባ ስትልኩ እስከምን ያህል ጊዜ ትቆዩ ነበረ? እስከ አስር ቀን ድረስ ሁሉ የቆየብን አለ። ወሎ ዩኒቨርሲቲ የሚያዘጋጀውም ላቦራቶሪ ምርመራ እንደሚጀምር የተገለጸ ሲሆን በሁለቱ የላቦራቶሪ መመርመሪያዎች በቀን እስከ አምስት መቶ የሚደርሱ ሰዎች ናሙና መመርመር እንደሚቻል የጤና መምሪያ ኃላፊው አብዶል ሐሚድ ለአሜሪካ ድምጽ ሬዲዮ አስረድተዋል። በተመሳሳይ ሁኔታ የደቡብ ወሎ ዞን ከሚቀጥለው ሳምንት ጀምሮ የቤት ለቤት አሰሳ እንደሚያካሂድ አስታውቋል። የዞኑ ጤና መምሪያ ኃላፊ አንተነ ደመላሽ ዛሬ ለጋዜጠኞች በሰጡት መግለጫ ከቤት ለቤት አሰሳው በተጨማሪ የተጠናከረ የኬላ ፍተሻ ይደረጋል ብለዋል። በዞናችን በተለይ ከተለያዩ ክልሎች መግቢያ የሆኑ በሮች ላይ ከዚህ በፊት የተወሰነው እንዳለ ሆኖ የተጠናከረ ስራ መሰራት አለበት ተብሎ ተወስኗል። እስካሁን በነበረው ሂደት ይህ ስራ ሲሰራ የነበረው በአካባቢ ያሉት የጸጥታ ኃይሎችና የጤና ቡድን በተወሰነ መልኩ በማደራጀት የፍተሻ ስራ ሲሰራ ቆይቷል። አሁን ግን ያለው ሁኔታ ትንሽ አሳሳቢ እየሆነ ስለመጣ የተጠናከረ የኬላ ፍተሻ ስራ መሰራት አለበት ተብሎ የዞኑ ግብረ ኃይል ይሄን ውሳኔ ያሳልፏል። ለዚህም ሶስት ቦታዎች በዋናነት መመረጣቸውን ገልጸዋል። አንዱ የተለየው ቦታ ወረባቦ ከአፋር አራባቲ ከዚህ በፊት የወሰንበትና የሙቀት ልኬታ ያስጀመርንበት ቦታ ላይ ሁለተኛው በአርጎባ ተላላክ አፋር ጋር የሚያገናኝ፣ ሶስተኛው በኦሮሚያ በኩል የሚያገናኘው በቃሉ ወረዳ ውስጥ የሚገኘው ገርባ ላይ በተመሳሳይ የተጠናከረ የኬላ ፍተሻ 24 ሰዓት አገልግሎት እንዲሰጥ ማድረግ ያስፈልጋል ተብሎ ተወስኗል። የዞን ዋና አስተዳዳሪ ሰይድ መሐመድ በበኩላቸው እስካሁን በሽታውን ለመከላከል ከተከሰተም የተጎዱ ወገኖችን ለማገዝ ከ17 ሚሊዮን ብር በላይ እና 1709 ኩንታል የምግብ እህል መሰብሰቡን ጠቅሰዋል። አስተዳዳሪው ህዝቡ ከዚህ በላይ አገርን በመታደግ በኩል ተባባሪ እንዲሆን ጥሪ አስተላልፈዋል። እኛ በየደረጃ ያለን የመንግስት አካላት ትልቁ አቅማችን ቀድሞ የመከላከል እንጂ በሽታ አንዴ ከገባ በኋላ ከበሽታው የመፈወስና የማዳን አቅም በሚፈለገው ደረጃ የለም። ስለዚህ እድላችን ያለው አሁን ላይ ነው። የአገሬ ሰው እንደሚለው ታሞ ከመሟቀቅ አስቀድሞ መጠንቀቅ። በዚህም መሰረት ወደ ደቡብ ወሎ የሚገባ ወይም ከ15 ቀናት ወዲህ ወደ አካባቢው የዘለቀ ግለሰብ በራሱ መኖሪያ ቤት አሊያም በተመረጡ ሆቴሎች ወይም መንግስት ባዘጋጃቸው አምስት የለይቶ ማቆያ ማዕከላት ለ14 ቀናት ቆይት ግድ እንደሚለው አስተዳዳሪው ተናግረዋል። በዛሬው ዕለትም ከአፋር አካባቢ ትናንት በቫይረሱ መያዙ ከተረጋገጠው ግለሰብ ጋር ግንኙነት አላቸው ተብሎ የታሰቡ አራት ግለሰቦች ወደ መቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ ተለይተው እንዲቀመጡ መደረጉን የዋና አስተዳዳሪው መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።